የዶይቸ ቬለ ዲደብልዩ የጀርመንኛ ፕሮግራም ዘጋቢ ወደ በርሊን ጎራ ብሎ ሙስሊሞች የረመዳንን የጾም ወቅት እንዴት እያሳለፉት እንደሆነና በዓሉን እንዴት እንደሚያከብሩ ማታ ለፈጥር በማዕድ ዙሪያ የተሰባሰቡ የአንድ ቤተሰብ አባላትን አነጋግሯቸው ነበር። የቤተሰቡ አባወራ ከቤተሰብ ጋር የኢድ አልፈጥረን በዓል በጋራ ማሳለፍ እጅግ አስፈላጊና አስደሳች ነው ሲል ገልጿል። ታናሽ ልጁም የአባቱን ሀሳብ ይጋራል። የፈጣሪ ምረት ይበዛበታል በሚባለውና ለሙስሊሞች ቅዱስ ወር በሆነው በረመዳን ጾም ሰላም थौसायकर तो ረመዳን ከሪም መልካም ረመዳን በሚል ይቀየራል። ያለው ለሌለው በሚረዳበት ዘካ ወይም ምጽዋት በሚያወጣበት በዚህ ወር ለጾሙ ዝግጅት ቤትን ከማጽዳት ጀምሮ ብዙዎች ቤታቸውን ባይነግቡ ምንጣፎች ያስውባሉ። ለረመዳን ፈጢረም ኩኪስ፣ ሾርባ፣ ቴምርና ልዩ ልዩ ጣፋጭ ምግቦች ይዘጋጃሉ። ይሁንና በውጭ ዓለም በሚኖሩት የእምነቱ ተከታዮች ዘንድ በህብረተሰቡ የአኗኗር ዘይቤና በውጭ ዓለም የሚወለዱ ልጆቻቸው ከሚኖሩበት ሀገር ባህል ጋር በመላመዳቸው ምክንያት በሂደት አንዳንድ ሁኔታዎች እየተቀየሩ የመጡ ይመስላል። በተለይም በዘንድሮ ዓመት ከኮሮና ወረርሽኝ መስፋፋት ጋር ተያይዞ እንደሌላው እምነት ሁሉ በሙስሊሙም የሮመዳን ጾም ላይ አንዳች ተጽዕኖ ማሳደሩን የቤቱ አባወራ ሱሌማን ባግ ይገልጻል። እንዲዝም ያ ብሪንግት ፋስት ሞናት ራማዳን አይነ ጋንስ አንድር ኤርፋሩንግ ሚት ሲህ ወይ ክንን ካሁን ቀደም በነበሩት የረመዳን የጾም ወቅት ቢያንስ በሳምንት አንድ ቀን በምሽቱ የፈጥር ራት ላይ አብረውን የሚታደሙ እንግዶች ከቤታችን አይጠፉም ነበር። ይህ ብቻ አይደለም፣ ደግሞ በሌላው ምሽት ወዳጅ ቤተሰቦቻችን ቤት እኛም እንጋበዛለን አሊያም የእምነቱ ተከታዮች በጋራ ተሰባስበን በተለያዩ የምግብ ሬስቶራንቶች ፈጥረንም ሆነ በዓሉን በደስታና በፍቅር እናሳልፋለን ስሚፍታርስን ብዙህን እስፊልት ንስ ሲል የቀደመው ወቅት አስደሳች እና ማራኪ እንደነበረ በትዝታ ያስታውሳል የ52 ዓመቱ ጎልማሳ ሱሌይማን እና ባለቤቱ ሉትፌ የዘንድሮን ዓመት የረመዳን የጾም ወቅት በሐዘን ድባብ ነው ያሳለፉት። የዚህም ምክንያት ወቅቱ ፈጣሪን በማሰብ ጸሎት የሚደረግበት ቢሆንም ነርሱም ሆኑ ወጣት ወንድ ልጆቻቸው ሴሊም እና ኤኒስ እንዲሁም ሴቷ ልጃቸው ሩሚያስ በኮሮና ወረርሽኝ ምክንያት በተጣለው ሕዝባዊ የስብሰባ እገዳ አብዛኛውን ቀናት በቤት ውስጥ ተቀምጠው ማሳለፋቸውና ወደ መስጂዶችም ለመሄድ አለመቻላቸው፣ ፀሐይ ጠልቃ ጾማቸውን ካፈጠሩ በኋላም መስጂድ ውስጥ በጋራ የሚሰገደውን ሶላት ማከናወን አለመታደላቸው ነው ዋናው የቅሬታቸው ምንጩ። ወጣቱ ኤኒስ ሌሊቱ ከመንጋቱ በፊት ጾማችንን እናስራለን። ማለዳ ጎህ ሊቀድ ሲል ሶላት ከሰገድን በኋላ ጥቂት እረፍት አድርገን ቀጣዮቹን አምስት ሰላቶች እናከናውናለን። ይህ በእያንዳንዱ አለት የምንፈጽመው ሃይማኖታዊ ተግባር ሲሆን እስከወሩ ፍጻሜ ከቤት ሳንወጣ ማሳለፋችን ቀኑን ረጅም አድርጎት ነበር ሲል ገልጿል። ወላጅ አባቱ ሱሌማንም ፀሐይ ወጥታ እስክትጠልቅ ድረስ ነቢዩ መሐመድ በረምዳን ወቅት የነበራቸውን ሕይወት በማስታወስ ልክ በፈቃደኝነት እንደሚከናወነው የረሃብ ፍልስፍና ከመጥፎ ነገር ለመቆጠብና ሰውነትን ለማድከም ከምግብና ከውሃ ሰውነትን በማቀብ የጾሙን ወቅት እናሳልፋለን ሲል ያብራራል። አንድ ምሁር ሆድ ባዶ በሚሆንበት ጊዜ ልብ ቀና ይሆናል ሲል መጥቀሱን የሚያስታውሰው ሱሌማን ቀደም ሲል በጋዜጠኝነትና አሁን ላይ ደግሞ በአንድ መዋለ ህጻናት ውስጥ በአስተዳደር ሰራተኝነት ያገለግላል። ባግ ገና የሰባት ዓመት ታዳጊ እያለ ነበር ከወላጆቹ ጋር ከቱርክ ወደ ጀርመን ጌልሴንኪርሼ በመምጣት መኖር የጀመረው። በርሁር ከተማም ትምህርቱን መከታተል ጀመረ፣ ጓደኞችንም አፈራ። ዛሬ ባግ የልጆቹ ብቻ ሳይሆን በኩላሊት ህመም የሚሰቃዩ የ74 ዓመት አዛውንት አባቱንም ጤንነትና ደህንነት የመከታተል ኃላፊነት እንዳለበት ይናገራል። በተለይም በህክምና መስጫ ጣቢያ ውስጥ ህክምና ከሚከታተሉ አንዱ በኮሮና ቫይረስ በመያዙ አባቱም ለሳምንታት በለይቶ ማቆያ ስፍራ ተገልለው መቆየታቸው ከፍተኛ ፍርሃትና ስጋት እንደፈጠረበት ነው የሚናገረው። የባግ ባለቤት እንደ ጎርጎራዊ አቆጣጠር በ1989 ዓ ም ወደ ጀርመን በመጣችበት ወቅት ጥቂት የተሰባበሩ የጀርመንኛ ቃላትን ብቻ ብቻ ነበር የምትናገረው። ዛሬ ሶስቱም ልጆቻቸው በዩኒቨርስቲዎችና በሙያ ማሰልጠኛ ትምህርት ቤቶች ትምህርታቸውን ይከታተላሉ። ልክ እንደ እናቷ በራሷ ላይ የጸጉር መሸፈኛ ሂጃብ የምታጠልቀው ሴት ልጃቸው ሩሚያሳ በአንድ የበርሊን ዩኒቨርሲቲ በእስልምና እምነትና ባህል ዙሪያ የማስትሬት ዲግሪ ትምህርቷን እየተከታተለች ሲሆን፣ ትንሹ ወንድ ልጅ መምህር የመሆን ፍላጎት እንዳለው ሲገልጽ፣ ሌላኛው ደግሞ የጀርመንን ታሪክና ባህል በማጥናት ላይ ይገኛል። በተቀደሰው የረመዳን የጾም ወቅት ዘውትር ምሽት አባታቸው ከቤተሰቡ ቤተሰቡ ጋር በመሆን የጸሎት ስርዓቱን ይጀምራል። ለወትሮ ፀሐይ ከወጣች በኋላ አማኞች ወደ ትምህርት ቤት ወይም ወደ ስራ ከመሄዳቸው በፊት ጸሎቶችና ስግደቶችን አድርሰው በከተማ ውስጥ ሲዘዋወሩ አሊያም በምሽት ወደ መስጂዶች ሲሄዱና የኢድ አልፈጥረንም በዓል ሲያከብሩ ከተማው በሰዎች ግርግር ይደምቅ ነበር። ዛሬ ላይ ግን በኮሮና ወረርሽኝ ስጋት ምክንያት ያ ሁኔታ አይታይም። ከቅርብ ጊዜያት ወዲህ በኮሮና ምክንያት የተጣለውን የእንቅስቃሴ እቀባ በመቃወም በጀርመን የተለያዩ ከተሞች የተደረጉ ሰላማዊ ሰልፎች በከተሞች አካባቢ አለመረጋጋትን ፈጥረው ታይተዋል። በርካታ አንባቢያን ያሉት የጀርመኑ ቢልድ ጋዜጣም የሙስሊሞች የረመዳን ጾም ወቅት ከመጀመሩ አንድ ሳምንት ቀደም ብሎ አብያተ ክርስቲያናት በሙስሊሞች የጾም ወቅት የሚፈጠረውን የህዝብ መጨናነቅ በመስጋት መዘጋት ጀምረዋል በሚል ርዕስ አንድ ዘገባ አውጥቶ ነበር። አንዳንድ የቀኝ አክራሪ ፖለቲከኞችም ይህን ስጋት በመጋራት ሲያስተጋቡት ታይተዋል። ይሁንና ሰላማዊው የሙስሊሙ ማህበረሰብና የሃይማኖት አባቶች በኮሮና በሽታ ምክንያት የወጣውን ህግ በማክበር የአርብ ጁማ ጸሎቶችን፣ ስብከቶች እና ትምህርቶችን በቀጥታ የኦንላይን ስርጭት ለእምነቱ ተከታዮች በማዳረስ ወቅቱን በተረጋጋና በሰላማዊ ሁኔታ አሳልፈዋል። የእስልምና ማዕከላዊ ምክር ቤት ኃላፊው ኤልያዚድ እንኳን በዚህ የሙስሊሞች ዲሲፕሊን ተገርመዋል። የኮሮና ወረርሽኝ በሚከሰትበት ወቅት በርካታ ሙስሊሞች የወጡትን የጤና ጥበቃ ደንቦችን እንደሚያከብሩ አስቀድሜ ጠብቅ ነበር። ያስገረመኝ ነገር ለስነ ምግባር ተገዢ መሆን መሆናቸውና ኃላፊነታቸውንም በብቃት መወጣታቸው ነው ብለዋል ያዚድ። ምናልባትም ወደ ደቡባዊ በርሊን ስንመለስ የረመዳን የጾም ወቅት እንደተጀመረ አንድ ጊዜ ብቻ በመቶች የሚቆጠሩ ሙስሊሞች የወጣውን ሕግ ተላልፈው በመስጅድ ፊት ለፊት ተሰባስበው ታይተዋል። ሁሉም መስጊዶች በመዘጋታቸው ይህ ክስተት ብቻ ነበር አንድ ጊዜ በበርሊን ያጋጥመው ሲል የባክ ትንሹ ልጅ ሴሌም ይገልጻል። ወላጅ አባቱ ባግም በኮረና ዘመን የረመዳን ጾም እጅግ አሳዛኝና አስቸጋሪ ነው። ምክንያቱም አንድ እንግዳ በቤት ውስጥ መጋበዝ አንችልም። ደግነቱ ግን ቤተሰብ አለ ሲል አስረድቷል። በአጠቃላይ እዚህ ጀርመን ነዋሪ የሆኑት ከ4.5 ሚሊዮን በላይ የሚልቁ የእስልምና እምነት ተከታዮች እስካሁን አንዳችም የተቃውሞ ሰልፍ በማድረግም ሆነ በኮረና ምክንያት የወጣውን ሕግ ተላልፈው አልታዩም። ባለፈው እሁድም የጀርመኑ ርዕሰ ብሔር ፍራንክ ቫልተ ዶክተር ሽታን ማየር አብያተ ክርስቲያናትና የሃይማኖት ተቋማት እንዲሁም ምዕመናኑ የኮሮናን ቀውስ ለመከላከል ላደረጉት ጥረት ጥንቃቄና ኃላፊነት የተሞላበት ተግባር አመስግነዋል።